ጤናና አካባቢ ማዳበሪያ አጠቃላይ ለሚጠቀምበት ጥሩ ምርት ያስገኛል። ማዳበሪያ ባልተጠቀሙት መሬት ላይ ከሄድን ለጊዜያዊ ለትንሽ አመታት የተሻለ ምርት ሊያገኙ ይችላሉ። ነገር ግን እየቆየ ሲሄድ የመሬቱን ፈርቲሊቲ ይበለዋል። ጤና ይስጥልኝ! የዝግጅታችን ተከታታዮች እንደምንሰነበታችሁ። ከሳምንታት በፊት ስለ አፈር ለምነት የተካሄደ ጥናትን አስመልክተን ካቀረብነው ዝግጅት በመቀጠል ስለ ማዳበሪያና አጠቃቀሙ አስተያየታችሁን እንድታካፍሉን በጋበዝ ነው መሰረት በርከት ያሉ አድማጮቻችን አድራሻቸውን ትተውልን የተወሰኑትን አግኝተን ተሞክሮና አስተያየታቸውን ለዛሬ አሰባስበናል። ያስቀደምነውም ከነሱ ካገኘነው ጥቂቱን ነው። ሙሉን ለመከታተል ለጥቂት ደቂቃዎች አብረን እንቆይ። ማዳበሪያ ተፈጥሯዊም ሆነ በሰው ሰራሽ መንገድ የሚዘጋጀው ማለት ነው፣ የአፈርን ለምነት ለማሻሻል የሚጠቅም ወይም ለተክል እድገት አስፈላጊ ነገሮች የሚገኙበት ውህድ እንደሆነ ነው የሚተነተነው። ነው የመሬትን ምርታማነት ለማሻሻል ማዳበሪያ መጠቀም ዛሬ የተጀመረ ስልት አይደለም። ወትሮም ገበሬው ተፈጥሯዊውን መንገድ ተከትሎ የሚያርሰውን መሬት ለምነት ለማሻሻል የተለያየ ስልት ሲጠቀም ኖሯል። በአሁኑ ጊዜ ደግሞ በሰው ሰራሽ መንገድ የተዘጋጀ ማዳበሪያ በስፋት ስራ ላይ ውሏል። ያነጋገርናቸው አድማጮች ይህን ዘመናዊውን ማዳበሪያ በሚመለከት ያላቸው አስተያየት አሉታዊም አዎንታዊም ነው። ስለ ማዳበሪያ አጠቃቀም የተሻለ ግንዛቤ እንዳላቸው ከገለጹልን መካከል የግብርና ባለሙያዎች ይገኙበታል። ምስራቅ ጎጃም አካባቢ እንደሚኖሩ የገለጹልን አንዱ የግብርና ባለሙያ በአካባቢያቸው አራት አይነት ማዳበሪያ እየተሞከረ እንደሆነ ይናገራሉ። አንደኛ አካባቢ ወደ አራት አይነት ማዳበሪያዎች እየተሞከሩ ነው ያሉት፣ ዳት ኤምፒኤስ፣ ዩሪያ እና ኤምፒኤስ ቢ ወይም ቦሮን የተጨመረበት። ከዛ ውጭ ደግሞ ኤምፒኤስ ቦሮን እና ዚንክ ከአንድ ላይ ሆኖ በአጠቃላይ ወደ አምስት አይነት ማዳበሪያዎች እየተጠቀምን ነው። ከአሁን በፊት የሚጠቀም የነበረው ዳፕና ዩሪያ የሚባለውን ብቻ ነበረ። ነገር ግን ክልል ሶስት የእያንዳንዱን ወረዳ ብሎም የእያንዳንዱን ቀበሌ የአፈር ቅንጣት በመውሰድ ተስማሚ የሚሆነው የማዳበሪያ አይነት ምንድን ነው የሚል ጥናት ሲያካሄድ ቆይቷል። በዚህ መሰረት የእያንዳንዱ ቀበሌ የየራሱ የሆነ የማዳበሪያ አይነት እንዲኖረው ለማድረግ እየተሞከረ ነው። ይህም ማለት ተግባራዊ ሆኖ የተጀመረው በአሁኑ ወይም ሲሆን የሙከራ በሚል በየቀበሌዎች መንግስት የተወሰነ ነጻ ማዳበሪያ ድጎማ እየሰጠል ፍላጎት ያላቸው አርሶ አደሮች ስንሞክረው ቆይተናል ተይተናል። እኛ በምንፈልገው ቃና አድርገን ማለት ነው። የግብዓት አጠቃቀምን፣ እንዲሁም በመስመር የመዝራት ሁኔታዎችን እየሞከርን በስንዴ እንዲሁም በማ ጤፍ ላይ ስንጠቀመው ቆይተናል። ጤፍን በሚገመገምበት ሰዓት ከፊት ከነበረው የማዳበሪያ አጠቃቀም ይልቅ የተሻለ ምርት እየሰጠበት ሁኔታ ነው ያለ። ማዳበራሪያ እንግዲህ ያው በአሁኑ ሰዓት በአብዛኛው ያው ገበሬዎቻችን እየተጠቀሙበት ያለ ግብዓት ነው። እኛም ያው ሁ አጠቃቀሙም ገበሬዎቻችንን እያስረዳ እንገኛለን። የሚጠቀሙትም ያው ሁለት አይነት ማዳበሪያ ነው፣ ዳፕና ዩሪያ ነው። በአሁኑ ሰዓት ደግሞ ሰልፈርን ለመተካት ኤንፔስ ተመርቶ ከመሬት ሁኔታ ጋራ ለገበሬዎቹ በሚመች ሁኔታ ቀርቦ አገልግሎትን እያገኙበት ያለው ሁኔታ ነው ያለው ማዳበሪያው ጋር ቀጥታ ግንኙነት ያለኝ የልማት ጣቢያ ሰራተኛ ነኝ ስላሉ፣ እንደው ምንድን ነው የእርስዎ የግል ተሞክሮና የሚመለከቱት? አዎ በአሁን ሰዓት እንግዲህ ያው መሬቱ እነ ፎስፈረስን እነ ናይትሮጅንን እጥረት ባለባቸው ሁኔታ ላይ ያው ክፍር ለማድረግ ነው። ማዳበሪያ እንግዲህ ያው ተፈላጊነቱን ምርትን ለመጨመር ነው። ያንን በመንተራት ነው በአሁን ሰዓት ያው ገበሬዎቻችንን በሰፊው እንዲጠቀሙበት እያደረግን ያለ ነው እና ከዚህም ላይ እነሱም ተጠቃሚ ናቸው። ያው ገበሬው መቼም በአሁን ሰዓት ሲሱን ይሄን ያህል በሚጎዳ ሁኔታ አይደለም ማህበር እየቀረበ ያለው ገበሬ ምንም ቢያጣ እንኳን ያው ብድር አግኝቶ ተጠቅሞ የሚመልስበት ሁኔታ ነው ያለው። የገበሬውን አቅምና ኪስ ያገናዘበ ነው። ሌላኛው አስተያየት ሰጪ ደግሞ አሁን በሌላ የስራ መስክ ቢሰማሩም በዘርፉ ሲሰሩ ቆይተዋል። የማዳበሪያ ፍላጎት በገበሬውም በመሬቱም ላይ እየጨመረ መጥቷል ባይ ናቸው። ጎንደር አካባቢ ያለው ሰ ስለ ማዳበሪያ አጠቃቀም በሀገሪቱ በአጠቃላይ ከጊዜ ወደ ጊዜ እየጨመረ የመጣው የአርሳደሩ ፍላጎት ግን ከዚህ ከአጠቃቀም ጋር ተያይዘው አንዳንድ የሚስተዋሉ የክሎች ችግሮች አሉ። በአብዛኛው በአርሳደሮ ልማት ይቻላል ብዙ ጊዜ ለሰብሎች እየተመረጠ መስጠት መቻል ያለበት የማዳበሪያ አይነት ማለት ነው። ያ ላይ አይደለም አሁን ከዋጋው ሁኔታ ጋር ማዳበሪያ በእርግጥ ሀገራችን አሁን የጀመረቻቸው ነገሮች አሉ ፋብሪካ ብርሃን በማቋቋም ረገድ ነገር ግን ከውጭ ነው የሚመጡት። ያው ከጊዜ ጊዜ ዋጋው እየጨመረ የመጣበት ሁኔታ ነው ያለ። እዚህ ላይ ብዙ ጊዜ የአርሶ አደሮችም ጥያቄ ያነሳሉ። ለምንድን ነው በየአመቱ ዋጋው እየጨመረ የሚመጣው የሚል ነገር ጥያቄ ያመጣሉ። ከተደራሽነትም አንጻር በወቅቱ የማይቀርብበት ሁኔታ ነው ያለው። አሁን ልክ የመ- ዝናብ ከጀመረ ጊዜ አንስቶ የመዘግየት ሁኔታዎች ይታያሉ። አልፎ አልፎ ማለት ነው እንግዲህ በቃ አንዳንድ ሙያተኛ ያው አሁን ባለው ሁኔታ መሬቱም አሁን የለመደበት ሁኔታ ነው ያለው። አሁን ያለማዳበሪያ በተቀሉም መዝራት አይቻልም። አሁን ተሞክሮም ሆነ አስተያየታቸውን እንዲያካፍሉን ከጠየቅናቸው አብዛኛዎቹ ገበሬው ማሳውን እያስተዋለ በተፈጥሯዊ ዘዴ የመሬቱን ለምነት አሻሽሎ ምርቱን ያሳድግበት የነበረው ስልት በሰው ሰራሽ ማዳበሪያ መተካቱን ይተቻሉ። የቤተሰቦችን ተሞክሮ ላጋራችሁ ያሉን አድማጭ እንዲህ ነው የሚሉት። የማዳበሪያ ዋጋ ቤተሰቦቻችን በጣም በጣም በሚገርም ሁኔታ ከሚያንገላታ ነገሮች አንድ ዋነኛው ነው ማለት እችላለሁ። ምክንያቱም የማዳበሪያው ዋጋና እነሱ ማዳበሪያን ተጠቅመው የሚያገኙት የምርት ውጤት አይገናኝም። ሲጀመር ኬሚካል ነው ማዳበሪያው። በሬቱ በቃ በድል ነው እያደረጉ ያለው አሁን። አንቺ ጀርመንን ታውቂዋለሽ። ኦርጋኒክ የሆነ ፈርቲላይዘር ነው ብዙ ቦታ እዚህ። እኛ ሀገር የሚመጣው ግን ኬሚካል ነው። አንዴ ከተደረገ በኋላ የሚቀጥለው መሬቱ ምንም አይነት ምርት አይሰጥም። በድን ነው የሚያደርገው መሬቱን። እና እሱ ነው ዋነኛው። አሁን እኔም አልስማማበት የማዳበሪያ ሌላ ማዳበሪያ እንጠቀም ከተባለ አገሪቱ እንደው የማዳበሪያ ፋብሪካ ቢኖራት ይሻላል፣ ማዳበሪያ ጥቅም ላይ ከመዋሉ በፊት ብዬ ነው ማስበው። በቅርብ ጊዜ እየተሞከሩ ያሉ አንዳንድ ጥረቶችን ምናልባት አልሰሙ ይሆን። እነዚህ የኦርጋኒክ ምናምን ኮምፖስት ምናምን ሳይሆን እነዚሁኑ ያሉትን ከውጭ የሚገቡትን ማዳበሪያዎች የሚጎላቸው ነገር እየተጨመረ በየአካባቢው በአፈሩ አይነት ተመርምሮ ማለት ነው። አፈሩ እንዳጣው ነገር ምን መሰለሽ፣ ለወሬ በቃ ለሚዲያ ፍጆታ የምትውል ነገር ካልሆነ በቀጥታ የሚመጣው ማዳበሪያ አንድም የተቀየረ ነገር የለውም። እኔ ቤተሰቦች ዘጠናዎቹ ጀምሮ እስካሁንም ድረስ ማዳበሪያ ይጠቀማሉ። መሬቱ ከዕለት ወደ ዕለት የምርት መጠኑ እየቀነሰ እንጂ እየጨመረ ሲሄድ አላየሁም። እኔ ያለሁት ከደሴ ወደ ሰሜን ሰባ ኪሎ ሜትር ርቄ መርታ የምትባል አካባቢ ነው። በእኛ አካባቢ ላይ ማዳበሪያና ምርጥ ዘር የሚባለው ነገር ወቅቱን ጠብቆ ይመጣል። የግብርና ባለሙያዎች ማዳበሪያ ሲያመጡ የኛ መሬት ምን አይነት ማዳበሪያ እንደሚያስፈልገው ሁሉ ሳያዩ በግዴታ ነው ማዳበሪያውን የሚጭኑት እንጂ መሬቱንና ማዳበሪያውን የሚያስማማበት ቦታ አጥንቶ ሳያመጡልንም በግዴታ ዳ ነው የሚያስፈለግም ጥቅም የለው። አስተያየታቸውን ከሰጡን አድማጮች አንዱ ደግሞ ማዳበሪያ መጠቀም ጥሩ ምርት እንደሚያስገኝ ቢናገሩም ለገበሬዎች ወርዶ ግን ስላጠቃቀሙ በቂ ማብራሪያ የመስጠት ድክመት አለ ይላሉ። ማዳበሪያ አጠቃላይ ለሚጠቀምበት ጥሩ ምርት ያስገኛል። ይሁን እንጂ መንግሥት ወደ ገበሬዎች ወርዶ የማስረዳትና በአግባቡ እንዲጠቀሙበት የማስተማር ድክመት አለ። ይህ የሆነበት ምክንያት ደግሞ መንግሥት ለግብርና ባለሙያዎች በቂ ደግሞ ስለማይከፍል ሌላ ስጌታ ስለጋችተው ይሄዳሉ። በዚህ ምክንያት ነው እንጂ በደንብ ለሚጠቀምበት ጥሩ ውጤት በገጠር ውስጥ ለአንድ አመት ምናምን ሳርቻለው። አሁንም እነግርሽ ከተማርኩት አንጻር በቴዎሪ ምናምን ሳይሆን በተጨባጭ አየሁትን እና ከገበሬዎችም የሰማሁትን ነው። ጥሩ መዳበሪያ በእርግጥ መጀመሪያ መዳበሪያ ባልተጠቀሙት መሬት ላይ ከሄድን ለጊዜያዊ ለትንሽ አመታት የተሻለ ምርት ሊያገኙ ይችላሉ። ነገር ግን እየቆየ ሲሄድ የመሬቱን ፈርቲሊቲ ይበላዋል። ከዛ በኋላ በቃ ይሄ የተጎዳው ገበሬ በፊትም በምግብ ዋስትና ራሱም አልቻለም ምን የሚባለው የባሰ ይደቃል። አሁን እኔ የምሰራበት ቦታ ላይ ያውቁታል፣ ይሄንን ነገር እነሱ ራሱ ይነግርሻል። መሬታችንን ጨረሰው እያሉ እንትን ይላሉ። ግን ምንድነው አሁን እዚህ ያለው ነገር፣ ይቅርታ አድርጊልኝና እንደ ንግድ ነው የተወሰደው፣ ግን የሚሰበከው ሌላ ነው። እርስዎ በቅርበት ያዩት አሉታዊ ጎኑን ነው ማለት ነው። አዎ እኔ ድሮ የሚጠቀሙት በካርቸራዲ አሁን እንደዚህ ኮምፖስት የከብቶችን እንትን የሚጠቀሙት እንትን አስር እጅ እሱ ይሻላል ነው የምለው፣ እኔ ምክንያቱም ምናልባት ይሄ ነገር የመሬት እንትን ተጠንቶ ይሄ ያስፈልገዋል ተብሎ በባለሙያ ተጠንቷል የሚሰጠው ኢቭን በደንብ ራሱ። ስለዚህ እውቀት ያሌላቸው ሰዎች ናቸው። ልክ ዝም ብሎ በቃ በስፍር ስኳር ምናምን እንደሚሸጠው እየተሸጠ ባይዘ በብዛት ካለውበትን ቦታ ሌላ ቦታም ቢሆን ስማዎች በግዳጅ ነው። እውነቴን ነው እስከ ሶስት ቀን ታስሮ ገበሬ ቤተሰቦቹ እንደ ዋስ ሆኖ መዳበሪያ እንትን በዕጥፍ ብሩን ከፍለውላ የሚያስወጡበት አለ። ወደ ሀረርጌ አካባቢ ነበርኩ ሄርና የሚባል ቦታ ገበሬውም የሚያውቀዋል። መጀመሪያ አካባቢ እንዲህ የሆነልኝ ነበረ። ነገር ግን እየቆየ ሲሄድ እንደውም በቃ ጠፋ ነው የሚለው። በጣም አስከፊነቱ ደግሞ እንደውም መዳበሪያውን አሁን ላይ ካቆሙት የባሰ ነው የሚሆነው። ድሮ ከመዳበሪያ ውጭ የሚሰጣቸውን እህል አይሰጣቸውም። በነገራችን ላይ ሰው ሰራሹን ማዳበሪያ የሚነግደው ዓለም በየቤቱ የማዳበሪያ አጠቃቀም መጠንና አኳኋኑን ጨምሮ ከፍተኛ ጥንቃቄ ያደርጋል። ለሽያጭ የሚቀርቡ ምርቶችም በተፈጥሯዊ መንገድ የበቀሉና ያደጉ ከሆኑ ዋጋቸው ውድ ነው። ያንን የሚመገቡ ደግሞ ጤነኛ የአመጋገብ ስልት የሚከተሉ ባሪያነት ይታያሉ፣ ይደነቃሉ። አፈሩ የተዘራበትን እንዲያበቅል ብቻ ሳይሆን ለፍሬ እንዲያበቃ ባለሙያዎች እንደሚሉት በቂ ክብካቤ እንደሚያስፈልገው አይካድም። ማዳበሪያ አጠቃቀሙ ላይ ግን ጥንቃቄ ማድረጉ ተፈጥሮውን መጠበቅ ነው። ሰብል ማፈራረቁ፣ አንዱን አመት ጦም አሳድሮ እያሰለሱ ማምረቱ፣ ከጓዳም ሆነ ከበረት የሚወጣውን ውዳቂ እየቀበሩ አብላልቶ አፈሩ ላይ ማፍሰሱን ኑሮ ለሆነው ብልህ ገበሬ መንገር ደግሞ ለቀባሪው ማርዳት ነው። አስተያየታቸውን በመስጠት የተባበሩንን ሁሉ በአድማጮች ስም ከልብ እያመሰገንን ለዛሬ ያልነውን በዚሁ እናጠናቅ። ሌሎቻችሁም አስተያየት ጥቆማችሁን ላኩልን፣ በፌስቡክ ገጻችን ላይም ተወያዩበት። ሸዋዬ ለገሰ ነኝ። ሰላም ሁኑ።